The Voice of America. በትግራይ ደቡባዊ ዞን ያንበጣ መንጋ በደረሱ አዝዕርት ላይ ጥቃት እያደረሰ ነው። በተለይ በራያ ጨርጨር ወረዳ ያንበጣ መንጋውን ለመቆጣጠር እየከበደ ነው ሲሉ ቪኦኤ ያነጋገራቸው አርሶ አደሮች ገልጸዋል። ከክልሉ የተለያዩ አካባቢዎች የአርሶአደር ማሳ ለማዳን ያንበጣ መንጋ ወዳለበት የትግራይ ደቡባዊ ዞን በተለይ ወጣቶች በብዛት በመሄድ እያገዙ ናቸው ተብሏል። የትግራይ ክልል ርዕሰ መስተዳድር ዶክተር ደብረጽዮን ገብረ ሚካኤል ያንበጣ መንጋ በታየባቸው አካባቢዎች ጉብኝት ባደረጉበት ወቅት በሰጡት መግለጫ መንጋውን ለመከላከል የሚሰራው ስራ መጠናከር አለበት ካሉ በኋላ የፌዴ ሉ መንግስት ግን የመከላከሉን ስራ እያደናቀፈብን ነው በማለት ከሰዋል። የግብርና ሚኒስቴር በበኩሉ ትግራይን ጨምሮ የአንበጣ መንጋ በታየባቸው አካባቢዎች የመከላከል ስራ እየሰራ እንጂ እያደናቀፈ እንዳልሆነ አስታውቋል። ሙልጌታ ጽሀ ዝርዝራለው ሁለት ሄክታር የሚታረስ መሬት አላቸው። አንዱ ሄክታር ማሽላ፣ አንዱ ደግሞ ጤፍ ዘርሰውታል። አርሶ አደር ካሳታፈረ በራያ ጨርጨር ወረዳ ባላ ቀበሌ ነዋሪ ናቸው። ያለፈው ክረምት ከሌላው ጊዜ በተለየ ጥሩ ነበር፣ የዘሩትም በመልካም ደረጃ ደርሶ እንደነበር ይገልጻሉ። ሆኖም ይላሉ አርሶ አደሩ ልንበላው የደረሰ ማሽላና ጤፍ አንበጣ ካፋችን ነጠቀን በማለት ሁለቱም ሄክታር መሬታቸው ባንበጣው መውደሙ ተናግረዋል። ማሽላ እንደ ዛሬ ሆኖ በቅሎ አውቁ ነበር። በቅሎ ነበር ግን አይተን ቀረነ። አይተን ቀረ ነው ይሄ ማሽላ። ይሄ ሊበላ አይደለም የተዘራው፣ ይኸው ተባይ ወረደበት። መንግስትም እየረዳነ ነው። ልዩ ሀይልም እየመጡ እየረዱ ነው። አቅም በላይ ሆነ። ተበላ። ይሄ ነጭ ጤፍ ይሄ የምታየው ዘግዝቆ፣ አሁን የምታየው ጤፍ የኔ ነው። ባዶ ነው። ማሽላውም የምታየው ነው። አይን እያየ ነው። ማሽላውም ባዶ ነው። የአንበጣ መንጋው በተለይ ባለፈው ሳምንት በብዛት ወደ አካባቢው መግባቱ ተናግረው፣ ለመቆጣጠር ከሰው ሀይል በላይ እየሆነ ነው ብለዋል። የተሻለው መፍትሄ ለማምጣትም አውሮፕላን በመጠቀም የኬሚካል ርጭት ማካሄድ ነው በማለት ገልጸዋል። መቀሌ የመጣ የተባበረነ ነው። አቅም በላይ ሆነ። ህዝቡ አቅምና ከመንግስት አቅም በላይ ነው የመጣው። አንበጣ አቅም በላይ ነው። ስለዚህ አየር ከሆነ በአየር በሄሊኮፕተር ያን የሚበረውም ሁሉ ያልቅ አልቅ ነበረ። እንኳን ያረፈው አይደለምና ያን በራሪውም በሽታ አልቅ ነበረ። አሁን ግን አየር የለችም። መንግስትም ይሯሯጣል፣ እኛም ሳምንታችን ነው እንሯሯጣለን። የለም አቅም በላይ ሆነ። በላው አቅም በላይ የምታየው ነው በልቶታል። አርሶ አደር ክንደያ ጊደም በራያ ጨርጨር ወረዳ የሀዲስ ቅኝ ቀበሌ ነዋሪ ናቸው። በማሳቸው የአንበጣ መንጋ ጉዳት ባያደርስበትም በአቅራቢያቸው በሚገኙ ማሳዎች ግን ጉዳት አድርሰዋል ብለዋል። የመንጋው ጥቃት ለመከላከል ከተለያዩ የትግራይ አካባቢዎች የሚያግዙ ሰዎች በመምጣታቸው ግን ጉዳቱ ቀንሷል በማለት ገልጸዋል። ሰዎቹም በጣም ከዚህ የተሳተፈ ህዝብ እናመሰግናለን። እስከ ክልል እስከ ዞባ እስከ ወረዳ እየመጣ ነው በአካባቢውን እየመጣ ነው፣ እየረዳን ነው። መከላከያ ኃይልም እየረዳን ነው። ያለውን የዛሬማ ክብደት ኃይለኛ ነው ክብደቱ። ህዝቡም ይራበረባል። እሱም ክብደት አለው፣ ክብደት አለው። ግን በዚህ በሚሳተፉ ህዝብ ይመከታል ነው የሚለው። እኔ በአካል ተዘዋውሬ ባየኋቸው አካባቢዎች የአንበጣ ስርጭቱ ከአንድ ቦታ ወደ አንድ ቦታ በፍጥነት ይንቀሳቀሳል። አርሶ አደሮችና ከከተሞች በብዛት የተጓዙ ሰዎች የአንበጣ መንጋው በድምፅ ይሄዳል በመባሉ ርችት በመተኮስ በፊሽካ የውሃ መያዣ ፕላስቲኮች ውስጥ ድንጋይ ጨምሮ በመወዝወዝ ድምጽ በማውጣት በመኪና ጥሩምባና በሌሎች መንገዶች ለማባረር ሞክረዋል። መንጋው በማሳዎች ላይ ጉዳት ማድረሱም ተመልክቻለሁ። ያነጋገርኳቸው አርሶአደሮች በተሳካ ሁኔታ መንጋው ለማባረር የተቀናጀ ድጋፍ እንደሚያስፈልግ ገልጸዋል። ከተለያዩ አካባቢዎች ወደ አንበጣ መንጋ የተጠቁ ቦታዎች በመሄድ ድጋፍ ከሚያደርጉና ከሚያስተባብሩ አንዱ ተክሊት ኃይላይ ያንበጣ የአንበጣ መንጋው አምና ከነበረ የተለየ ባህሪ ያለውና ከባድ ነው ብሏል። የህዝብ ትብብሩ ከሆሞራ ጫፍ ጀምሮ ነው እየመጣ ያለው። ስለዚህ ከምንፈልገው በላይ ነው፣ የሚገርምንም ሊመሰገን የሚገባም ነው። የመከላከል ሂደቱ ያው እንግዲህ ከሌላ ምንም አንጠብቅም፣ ቢመጣ ጥሩ፣ ምንም ነገር ድጋፍ አይመጣም በሚል ነው የምንሰራው። ምክንያቱም ኤግዛምፕሎች ስላሉን ነው። ለምሳሌ ስሌን ውሃ የሚባል ጣቢያ አፋር ትግራይ አማራ ክልል የሚያገናኝ ቦታ ነው እና እዛ የነበረው መንጋ ማታ ሲገባ ከፌዴራል ተደውሎ ፕሌን እንልካለን ና ኮርኔት ላክሉን አሉ። ተላክ ኮርኔት ሲላክ ጠዋት እንልካለን ሲሉን እንግዲህ እዛ የደከመውን ባለሙያ በቃ ለዛሬ ረፉ ፕሌን ስለሚመጣ ተብለው ማንም አልወጣም ነበር አስር ሰዓት የተለመደውን ለማድረግ እንግዲህ ፕሌኑ ዋርኒንግም ሳይሰጠን አንመጣምም ሳይባል ዝም ብለው ቀሩ። ስለዚህ ስለ አንዱ ከደረሰ ከትናንት ወዲያ የደረሰው ጉዳት በዚህ ምክንያት ነው። ስለዚህ አሁንም የትኛውም ቃል ቢገባልን መጥቶ ያግዘናል። ስለዚህ ካገዘን ያግዘናል በሚል ነው መንገዳችን። ስለዚህ ይህንን ከሆነ ምን ማድረግ አለ በሚል ነው ያለን ጉልበት ነው። ስለዚህ የወጣቶቻችን ጉልበት አሰባስበን የቀን ፕሮግራም ቀንን የሚያስተባብር ወጣቶች እናዘጋጃለን። ዋናው ታርጌታችን ግን ያሉን እቃዎች እስከ 50 ሜትሮ መርጨት የሚችሉ እየሰራ እያዘጋጀን ነው። እነዚህን ይዘን ሁለት ሰዓት ማታ ጀምረን እስከ ጠዋት ሁለት ሰዓት የመድኃኒት ስርጭቱን ለማድረግ በእኛ በራሳችን አቅም ማድረግ አለብን ብለን አያዝገናል። ማንኛውም ነገር ከመጣ ደግሞ ያው ደስ ይለናል፣ ግን እሱን አስበን አንሰራም። የአንበጣ መንጋ በተከሰተባቸው የክልሉ ደቡባዊ ዞን ጉብኝት ያደረጉ የትግራይ ክልል ርዕሰ መስተዳድር ዶክተር ደብረ ጽዮን ገብረ ሚካኤል የአንበጣ መንጋው በአርሶ አደር ማሳዎች ላይ ጉዳት እንዳያደርስ እየተደረገ ያለው የመከላከል ስራ ተጠናክሮ ሊቀጥል ይገባል ብለዋል። አሁን ያለው መንጋ በጣም ከባድ ነው፣ ለዚህ የሚመጥን የመከላከል ስራ ልንፈጽም ይገባል ብለዋል። ت أصلاء كيف የአንበጣ መንጋው ከባድ ነው። አምና ከነበረው በብዙ እጥፍ ጨምረዋል፣ ለመቆጣጠርም ከብደዋል። ሆኖም የዞኑ አስተዳደር ጥሩ የመከላከል ስራ ጀምረዋል፣ ሌላ ወገንም ጥሩ እያገዘ ነው። ሙሉ በሙሉ በቁጥጥር ስር እስከሚውል ወይም ደግሞ ምርት ተሰብስቦ እስከሚገባ ድረስ የመመከት ስራው መቀጠል አለበት ነው ያሉት። በክልሉ የአንበጣ መንጋ ለመከላከል እየተሰራ ባለበት ጊዜም የፌዴራል መንግስት እያደናቀፈ ነው ብለዋል። ይህ ከሱ የሚጠበቅና ትግራይ ለማንበርከክ የሚደረገውን ጥረት አካል ነው በማለት በማለት ከሰው ነገር ግን አይሳካም በማለት ተናግረዋል። ኬሚካል ወይም ድሮን በመከልከል ብቻ አይደለም እየሰራ ያለው ቀድሞም ከተመሰረተ ጀምሮ የትግራይ ህዝብ ለማጥፋትና ለማንበርከክ ነው እየሰራ ያለው። የራስን እድል በራስ የመወሰን መብታችን ማስከበራችንም አሟቸዋል። ስለዚህም ኬሚካል ይሁን ሌላ ልጅ ማስቀረት ስናየው እንዳሁም ቢልከው ነው የሚያስገርመው። በእብደት ውስጥ ያለ የሚያደርገው ሊያስገርመን አይገባም። አንበጣ ማባዛት ቢቻል እኮ ሊያባዛው ነበር ነው ያሉት። በግብርና ሚኒስትር የእጽዋት ጥበቃ ዳይሬክቶሬት ዳይሬክተር ተወካይ አቶ ታምሮ ከበደም የአንበጣ መንጋ ለመከላከል እየተሰራ ነው፣ ለትግራይ ክልልም ለመከላከል የሚውል የሚገባው ድጋፍ እያደረግን እንገኛለን ብለዋል። ፖለቲካ በዚህ የህዝብ የልማት ጉዳይ ባይገባ ይመረጣል ብለው እንደ ሚኒስቴር መስሪያ ቤት እያገዘ እንጂ ያደናቀፍ አይደለም ብለዋል። የአውሮፕላን የኬሚካል ርጭት ያልተካሄደውም እጥረት ስላለን ነው በማለት ገልጸዋል። አንበጣ ደግሞ ትራንስ ባውንደሪ ነው። ለአንበጣ መከላከል ተብሎ 20 ሚሊዮን ብር ለትግራይ ክልል ጨምሮ ተጋላጭ ለሆኑ ክልሎች ባለፈው ሰኔ ድጎማ ተደርጓል በማለትም አቶ ታምሩ ተናግሯል። በትግራይ የአንበጣ መንጋ ከክልሉ ደቡባዊ ዞን በተጨማሪም ወደ ሌሎች የክልሉ አካባቢዎችም እየተዛመተ ይገኛል። በአሁኑ ወቅት በትግራይ፣ በአማራ፣ በአፋር፣ በኦሮሚያ ና በሶማሌ ክልሎች እንዲሁም በድሬዳዋ ከተማ አስተዳደር የተከሰተውን የአንበጣ መንጋ ለመከላከል ኬሚካል የሚረጩ አምስት ተጨማሪ አውሮፕላኖች እስከ ከነገ ወዲያ ሮብ ድረስ ከውጭ ለማስገባት ጥረት እየተደረገ መሆኑ የግብርና ሚኒስትር ባሳለፈ ተርፍኖ ሳምንት በወጣው መግለጫ አስታውቆ ነበር። ለአሜሪካ ድምፅ ሙሉጌታ ጽብሃ ከመቀለ ሙልጌታ ያንበጣ መንጋው በአርሶ አደሮቹ ማሳ ላይ ያደረሰውን ጉዳትና እየተደረገ ያለውን ርብርብ በቪዲዮ ጭምር አጋርቶናል። ዌብሳይትና ፌስቡካችን ላይ ብትገቡ ታገኙታላችሁ። በተጨማሪም በአማራ ክልል በሰሜን ወሎ፣ ደቡብ ወሎና ኦሮሞ ብሔረሰብ ዞን ውስጥ ከአንድ መቶ በላይ ቀበሌዎች በሚገኙ የአርሶ አደር ማሳዎች ላይ ያንበጣ መንጋው ከፍተኛ ጉዳት ማድረሱ ታውቋል። የደረሰ የማሽላ ሰብላቸው ሙሉ በሙሉ በመንጋው እንደተወረረባቸው የሚናገሩት አርሶ አደሮቹ ለመከላከል ያደረጉት ጥረት ባለመሳካቱ በተስፋ መቁረጥ ውስጥ እንዳሉ መናገራቸውን መዘገባችን ይታወሳል። ከዚሁ የአንበጣ መንጋ እያደረሰ ካለው ዘገባ ሳንወጣ ከመስከረም 21 ጀምሮ በተከሰተው ያንበጣ መንጋ ወረርሽኝ ሀያ ስድስት የገጠር ቀበሌዎች ጉዳት እንደደረሰባቸው የድሬዳዋ አስተዳደር አስታውቋል። የጉዳቱ መጠን እስካሁን ተጣርቶ አለማለቁን የገለጹት የአስተዳደሩ ከፍተኛ አመራር እስካሁን አራት ሺህ ሄክታር እህልና ስድስት ሺህ ሄክታር የግጦሽ መሬት በመንጋው ወድሟል ብለዋል። የግብርና ሚኒስቴር ድሮንና ሄሊኮፕተር እንደሰጣቸው የተናገሩት ከፍተኛ አመራሩ፣ በአስተዳደሩ ግምገማ ሚኒስቴር መስሪያ ቤቱ ጥሩ ድጋፍ እያደረገ ነው ብለዋል። አዲስ ቸኮል ተጨማሪ ዘገባ አለው። የድሬዳዋ አስተዳደር የግብርና፣ ውሃ፣ ማዕድንና ኤነርጂ ቢሮ ኃላፊ አቶ ኢብራሂም ዩሱፍ በተለይ ለቪዮይ እንደገለጹት መነሻውን ያጎራባች ሀገራትን ያደረገው የአንበጣ ወረርሽኝ በድሬዳዋ የገጠር ቀበሌዎች ላይ ከፍተኛ ጉዳት አድርሰዋል። የበረሃ አንበጣው ከመስከረም 21 ጀምሮ በስፋት ተከስቷል። ይሄ በረሃን በጣም መነሻውን ሶማሊላንድ አድርጎ እንዲሁም ከፑትላንድና ከጅቡቲ የተነሳው ስዋርም ነው ወደኛ የመጣው በስፋት እንግዲህ። በድሬዳዋ መስተዳድር በመጀመሪያ ቀን የተወሰኑ ቀበሌዎች ላይ ነው ጥቃት ትን ያለው በኋላ ላይ ግን በሁሉም በ26 ቀበሌ ላይ ሁሉም ላይ ደርሷል ማለት ይቻላል። ከ26ቱ ቀበሌ በ17 ቀበሌ ከፍተኛ ጉዳት ያደረሰባቸው ናቸው። ሌሎቹ ላይ ደግሞ መጠነኛ ጉዳት ያደረሰበት ነው። መስከረም 21 ድሬዳዋ አይገባው የአንበጣ ወረርሽኝ አጎራባሽ ክልሎችንም ጭምር ማጥቃቱን ነው አቶ ብራሂም የገለጹት አስተዳደሩ የበረሃ አንበጣውን ለመከላከል ሰፊ ጥረት ማድረጉን የገለጹት አቶ ብራሂም ይህ ግን በቂ ሳይሆን ቀርቶ በአርሶ አደሮች ማሳና ግጦሽ መሬት ላይ ከፍተኛ ጉዳት አድርሷል ብለዋል። በዚህ ጥፋት ምክንያት የደረሰው ጉዳት መጠንም በዝርዝር እንደሚጠናን የገለጹት ይሄ በረሃ አንበጣ ምን ያህል ሄክታር ላይ ምን ያህል ማሳ ላይ አደጋ እንደተፈጠረና የደረሰውም ዳሜጅ በቁጥር ደረጃ ተለይቶ ለሚመለከተው አካልም ሪፖርት መደረግ ስላለበትና እንዳስተዳደርም ደግሞ ሊያጋጥመን የሚችል የምግብ እጥረት ምን ነው የሚለው ለመለየት ይሰራ። በአጠቃላይ እንግዲህ ይሄ በጣም እንዳልኳችሁ የሰብል ማሳዎች ና የግጦሽ መሬቶች ላይ ነው አደጋ ያደረሰው ወደ 6000 ሄክታር ግጦሽ መሬት ላይ ና እንዲሁም ደግሞ ወደ 4000 ሄክታር ማሳ ላይ የማሽላ የበቆሎ የለውዝ አትክልትና ፍራፍሬዎች ላይ አደጋ ደርሷል በትላንትና ዕለት ያስተዳደሩ ከንቲባና ምክትል ከንቲባን ጨምሮ ሁሉም ያስተዳደሩ ከፍተኛ አመራሮች ጉዳት በደረሰባቸው የገጠር ቀበሌዎች ተዘዋውረው ጉብኝት አድርገዋል በርካታ አርሶ አደሮችም የዘሩት እህል ሙሉ በሙሉ ወይም በከፊል እንደወደመባቸው ነው ለአመራሮች የገለጹት ስሜ ማንበር እስማኤል ይባላል የውሀይል ቀበሌ ገበሬ ማህበር አስተማሪ ነኝ። የአንበጣ መንጋ ያደረገውን ጉዳት በጣም ከፍተኛ ነው። ወድሟል። ቲማቲም፣ አተር፣ ማሽላ፣ ሽንኩርት ያለውን አጠቃላይ በቃ ውሀይል ቀበሌ ውስጥ የሚገኙን አጠቃላይ ወድሟል። ምንም የተረፈ ነገር የለም። ካፊ ጣማምን ሁሉምኛው ቀበሌ ገበሬ ነው። ያደረሰብን ጉዳት ለአመት የዘራነው እህልና የተከልነው ሽንኩርት እንዳለ ከማሳ ላይ ወድሞ ነው የጨረሰ። ከእሻችን ላይ ምንም የምንጠብቀው ምርት የለን። ዘንድሮ የከብቶች ቅጠላቅጠል ብቻ ነው የቀረው እንጂ እርሻ ላይ ምንም የቀረልን እሸት አንድ ጭብላት አናገኝም ከእርሻችን። አሁን በፌዴራል መንግስት በኩል አስቀድሞ የአውሮፕላን ርጭት ሲደረግ እንደነበር የገለጹት አቶ ኢብራሂም፣ ሆኖም አውሮፕላኗ በመከስከሷ ድጋፉ ቀጣይነት ሊኖረው አልቻለም ብለዋል። ይሁንና በአንድ ጊዜ ከ15 ከ20 ሊትር ኬሚካል መርጨት የሚጭን ሰው አልባ በራሪ ወይም ድሮን የሞከራ ርጭት መጀመሩንና በዛሬው ዕለት ደግሞ አንድ የኬሚካል መርጫ ሄሊኮፕተር ከፌዴራል መንግስት ማግኘታቸውን አስታውቀዋል። በአጠቃላይ የፌዴራል መንግስት እያደረገ ያለው ድጋፍ ጥሩ ነው የሚል ግምገማ እንዳላቸው ነው አቶ ኢብራሂም የሚገልጹት። የግብርና ሚኒስትሩ አቶ ኦመር ሁሴን በዛሬው ዕለት በሶማሌ ክልል ሲቲ ዞን በአንበጣ የደረሰውን ጉዳት እየጎበኙ መሆናቸውን የደረሰ መረጃ ያመለክታል። በቀጣዮቹ ቀናት በምስራቅ ኢትዮጵያ የአንበጣ ወረርሽ ጥቃት ተጋላጭ የሆኑት ማለትም የሀረሪና ሶማሌ ክልሎች የድሬዳዋ አስተዳደርን እንዲሁም በኦሮሚያ ክልል የምስራቅና ምዕራብ ሐረርጌ ዞን አመራሮችን የግብርና ሚኒስትሩ አቶ ዑመር ሁሴን ሰብስበው ያነጋግሯሉ ተብሎ እንደሚጠበቅ ያገኘነው መረጃ ያመለክታል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ